የሩሲያ ፕሬዝደንት ቭላድሚር ፑቲን ዛሬ ሞስኮ ውስጥ ጉብኝት ላይ ካሉ የውጭ ሀገር እንግዶች ጋር በተገኙበት ስነ ስርዓት ላይ ሆነው ለተመራጩ ፕሬዝደንት የእንኳን ደስ ያለው መልእክት አስተላልፈዋል። አዲስ ተመራጩ ፕሬዝደንት ዶናልድ ትራምፕ በምረጡኝ ዘመቻቸው ወቅት የሀገራቸውንና የሩሲያን ግንኙነት ለማደስ እንደሚፈልጉ መናገራቸውን ያስታወሱት ፑቲን የሀገሮቻችንን ግንኙነት ለማደስ እኔም በጉጉት የምጠብቅ ነኝ ብለዋል። በተደጋጋሚ እንዳልኩት የሩሲያና የአሜሪካ ግንኙነት የተዳከመ ደረጃ ላይ የደረሰው በእኛ ጥፋት አይደለም። የሆነ ሆኖ ሩሲያ ከዩናይትድ ስቴትስ ጋር ሙሉ ግንኙነቷን ለመቀጠል ትፈልጋለች፣ ዝግጁም ናት። ከበርሊን ደግሞ የጀርመን ቻንስለር አንገላ መርከል የዩናይትድ ስቴትሱ ፕሬዝደንታዊ ምርጫ ዘመቻ በተደጋጋሚ ጥቅስ ለመቀበል የሚከብዱ ፍጥጫዎች የተንጸባረቁበት ሲሉ የገለጹት የተሰማበት እንደነበረ አስታውቀው ይሁን እንጂ ከአዲሱ አስተዳደር ጋር አብረው እንደሚሰሩ ቃል ገብተዋል። ዶችላንድ ንድ አሜሪካ ዝንድ ዱርች ዌርት ፈቡንድ ዴሞክራቲ ፍራይሀይት ደን ሬስፔክት ፎር ደም ረት ን ደር ውርደ ደስ መንሽን ጀርመንና አሜሪካ በእሴቶቻቸው የተቆራኙ ሀገሮች ናቸው። ዲሞክራሲ፣ ነጻነት፣ የህግ የበላይነት ሰብአዊ ፍጥሩን ከመጣበት ቦታ ከቆዳ ቀለሙ ከሃይማኖቱ ከጾታው ከወሲባዊ ባህሪው ወይም ከፖለቲካ አመለካከቱ ነጻ በሆነ መንገድ ክብር መስጠት ሁለቱን ሀገሮች እነዚህ እምነቶቻቸው ያስተሳስሯቸዋል እነዚህን እሴቶች መሰረት በማድረግ እኔም ለቀጣዩ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በቅርብ ትብብር ለመስራት ቃል እገባላቸዋለሁ ፓሪስ ውስጥ ንግግር ያደረጉት የፈረንሳይ ፕሬዝደንት ፍራንሷ ኦላንድ ሚስተር ትራምፕን እንኳን ደስ ያለው ቢሉም የዩናይትድ ስቴትስ ምርጫ ያልታወቀ ምዕራፍ ከፍቷል ብለዋል። ይሁንና ፈረንሳይ ሳትዘገይ ከአዲሱ የአሜሪካ አስተዳደር ጋር መስራት እንደምትጀምር አስታውቀዋል። የሆነ ሆኖ በግልጽነትና በጥንቃቄ ነው ከተመራጩ ፕሬዚዳንት ጋር መስራት የምንጀምረው፣ ምክንያቱም ዶናልድ ትራምፕ በአሜሪካ ምርጫ ወቅት ለተናገሯቸው ነገሮች የምንሰጠው መልስ ከዩናይትድ ስቴትስ ጋር ባሉን እሴቶች፣ የጋራ ጥቅሞችና በሁለቱ ሕዝቦቻችን የጋራ ታሪክ ላይ የሚመረኮዝ ነውና። የቻይና የውጭ ጉዳይ ሚኒስቴር በቃል አቀባዩ አማካይነት በሰጠው መግለጫ በተረጋጋና ጤናማ በሆነ ግንኙነት ከአዲሱ የአሜሪካ አስተዳደር ጋር ለመስራት ዝግጁ ነን ብሏል። ቻይና የትራምፕ መመረጥ ዜና ያሳሰባት ከሆነ የሚገርም አይደለም። ስለምን የተባለ እንደሆን የንግድ አሰራሯን እያነሱ ሲዘነጣጥሉ የከረሙት ትራምፕ ወደ አሜሪካ በሚገቡ ሸቀጦቿ ላይ የ45 ከመቶ ቀረጥ እንደሚያከናንቧት ሲዝቱ ነበርና